የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከአሜሪካ ድምፅ የዋሽንግተን ዲሲ ስቱዲዮ እነሆ ተጀመረ። ጋቢና ቪኦኤ እንደምናመሻችሁ የዛሬ ማክሰኞ ጥቅምት 13 2012 ዓ.ም ምሽት መሰናዷችን መደመጡን እንግዲህ አሁን ጀምሯል። የኢትዮጵያን ወቅታዊ ሁኔታዎች ላይ የሚያተኩሩ ዘገባዎች በተከታታይ ይደመጣሉ። የችግሩን ስፋትና ጥልቀት ተገንዝበን፣ ግጭቱ ሁላችንንም ተጎጂዎች እንደሚያደርገን አውቀን፣ አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን፣ ሁላችንም ፍጹም ወገናዊነትና ክንነት በማስቀደም በትብብርና በጋራ ልንሰራ ይገባናል። የኢትዮጵያ መንግስት የሕግ የበላይነትን ማስከበርና የሕዝቡን ደህንነት የማስጠበቅ ኃላፊነቱ እንዲወጣ የተለያዩ የሃይማኖት አባቶች በሰጡት መግለጫ የሰጡትን ማሳሰቢያ ነው ቀንጭበን ያሰማናችሁ። ዝርዝሩ ከዜና በኋላ ይሰማል። ዛሬ በመቶዎች የሚቆጠሩ ኢትዮጵያውያን በዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ትዕይንተ ህዝብ ሲያከናውኑ አርፍደዋል። በኢትዮጵያ ውስጥ ሕግ ይከበር ነው። አሁን እንደምናየው ማንኛውም ሰው እየተነሳ ንብረት ይዘርፋል አሰቃቂ ሁኔታ ይገላሉ። አስገዳዩም ሰው መልእክትም አስተላላፊው ፍትህ አያገኝም። ከሰልፉ አስተባባሪዎች መካከል አንዱ የሆኑትን አቶ መስፍን አስፋውን የሰማናቸው። በዛሬው ዕለት በስር ላይ የነበሩ 22 የሚሆኑ የአዲስ አበባ ባላደራ ምክር ቤትና የአማራ ብሔራዊ ንቅናቄ አብን አባላት በዋስ ተለቀዋል። ያለፉት አራት ወራት በዚህ ጉዳይ ላይ ፖሊስ ማስረጃ አለ ብሎ እኛን ጠርቶ በእስር ቤት እንኳን የምርመራ ምንም አይነት ምርመራ አላደረገም አንድ ጊዜ ብቻ ነው እኔም በግል እንኳን የጠረኝ የጠቀ የጠየቀኝም የአዲስ አበባ ባላዜራ ምክር ቤት የሚንቀሳቀስበትን እንቅስቃሴ አስመልክቶ ተናገር ነው እና ከጉዳዩ ጋር የማይገናኝ ፖለቲካ ጥያቄ ነው የሚጠይቁት ከዛ ውጭ ምንም አይነት ማስረጃ የሰነድም የሰውን ማስረጃ የለበት ግን ሆን ተብሎ ለጥቃት የተጋለጡበት ኬዝ ነው ነው ከእስር ከተለቀቁት የአዲስ አበባ ባላደራ ምክር ቤት አባላት መካከል አንድ የሆነውን ስንታየው ቸኮልን የሰማችሁት የዚህና ሌሎች ለምሽቱ ያሰናዳጅ ናቸው። በርካታ መሰናዶች አሉን፣ ተራቸውን እየጠበቁ ይሰማሉ። አሁን ግን አጫጭር ዜናዎችን ኤደን ገረሞት አሰማችኋለች። ዜናዎቹ ጋር ወደ እናንተ መጥቻለሁ። ተቃውሞ የበረታባቸው የሊባኖስ ጠቅላይ ሚኒስትር ሰይድ አል ሀረሪ ከስልጣን እንደሚሰናበቱ በዛሬው እለት አስታውቀዋል። በሀገሪቱ የፖለቲካ ለውጥ እንዲደረግ በመጠየቅ ለሁለት ሳምንታት ያክል ከባድ ጸረ መንግስት ተቃውሞ ሲካሄድ ቆይቷል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር በተቃውሞ ምክንያት ከስልጣን ለመውረድ ለሀገሪቱ ፕሬዚዳንት ሚችል ኦን የስንብት ማመልከቻ ለማስገባት መወሰናቸውን አስታውቀዋል። የስንብት ደብዳቤ ለማቅረብ ወደ ፕሬዝዳንታዊ ቤተ መንግስት እያመራው ነው። ይህም በብዙ ሺህ ለሚቆጠሩ ሊባኖሳውያን ለውጥ እንዲኖር ላቀረቡት ፍላጎትና ጥያቄ ምላሽ ነው ብለዋል። ዜጎች ህዝባዊ ሰላምን እንዲጠብቁና የባሰ የኢኮኖሚ ችግር እንዳይደርስ እንዲከላከሉ ጥሪ አድርገዋል። ሶሪያ ያሉት ከፍተኛ እስላማዊ መንግስት ነኝ የሚለው ቡድን በአረበኛ አጠራሩ ዳዕሽ መሪዎች ላይ ወረራ እየተካሄደ መሆኑ ታውቋል። በዩናይትድ ስቴትስ የሚደገፈው የሶሪያ ዴሞክራሲያዊ ኃይሎች የአሸባሪ ቡድን ቁልፍ ሰዎችን ለማጥፋት ተከታታይ ወረራዎችን እያካሄደ መሆኑን ትላንትና ገልጿል። የሶሪያ ዴሞክራሲያዊ ኃይሎች የዳዕሽ መሪ የነበረውን አቡባከር አል ባግዳዲን እና ቃል አቀባዩን አቡ ሀሰን አል ሙሀጂርን በመግደል ተግባር የረዳ መሆኑ ተገልጿል። የሶሪያ ዴሞክራሲያዊ ኃይሎች ቃል አቀባይ ሙስጠፋ ባሊ ከግድያ ከተረፉት የዳአሽ አማጽያን ከእስር አያመልጡም ሲል በትዊተር ዝቷል። ዩናይትድ ስቴትስ ባሽራ ሶሪያ የነበረውን ግቢ ወራ ወደ ዋናው የዳአሽ መሪ ሞት ያደረሰችውን እርምጃ ለመውሰድ የቻለችው የሶሪያ ዴሞክራሲያዊ ኃይሎች በተጫወቱት አቤይ ሚና ምክንያት ነው በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ካሞገሱ በኋላ ነው በዳአሽ ላይ ወረራ እያካሄደ መሆኑን የሶሪያው ዴሞክራሲያዊ ኃይሎች ያስታወቀው። በዋይት ሀውስ የብሔራዊ ጸጥታ ክፍል የሚሰሩ ወታደራዊ መኮንን ዛሬ ለተወካዮች ምክር ቤት መርማሪዎች ቃላቸውን እየሰጡ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሐምሌ ወር ላይ የዩክሬንን በፖለቲካ ተቀናቃኛቸው ላይ ምርምር እንድታካሄድ በመጠየቃቸው እጅግ ስላሳሰባቸው ለኃላፊዎቻቸው ተናግረው እንደነበረም አብራርተዋል። ምርመራው የሚካሄደው ፕሬዝዳንት ትራምፕ ሊያስከስሳቸው የሚችል በደል ፈጽመው ከሆነ ለማጣራት መሆኑ የሚታወቅ ነው። ሌተናል ኮሎኔል አሌክዛንደር ቫንዳይማን ፕሬዚዳንት ትራምፕ ከዩክሬን አቻቸው ቭላድሚር ዘለንስኪ ጋር በስልክ ሲነጋገሩ ይሰሙ እንደነበረ በጽሑፍ ባቀረቡት ቃለ ምስክርነት ገልጸዋል። በስልኩ የስልኩ ጥሪ አሳስቦኛል። አንድ የውጭ መንግስት በአሜሪካ ዜጋ ላይ ምርመራ እንዲያካሄድ መጠየቅ ተገቢ መስሎ አልታየኝም። ዩናይትድ ስቴትስ ዩክሬንን በምትደግፍበት ምክንያት ላይ ሊኖር የሚችል አመለካከት አሳስቦኛል ሲሉ ለመርማሪዎቹ ቃላቸውን ሰጥተዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ ቃቢና ጉዞአችን ይቀጥላል። ሀብታሙ ስዩም እያስተናገደ ከኋችሁ እቆያለሁ። አሁን ወደ ቀዳሚው ርዕሳችን እንሻግራለን። የኢትዮጵያ መንግስት የህግ የበላይነትን ማስከበርና የህዝቡን ደህንነት የማስጠበቅ ኃላፊነቱ እንዲወጣ የተለያዩ የሃይማኖት አባቶች አሳሰቡ ሰሞኑን በኦሮሚያ የተለያዩ ከተሞች የደረሰውን ጥቃት ግድያ ግጭት ንብረት ማውደምና አለመረጋጋትን በተመለከተ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ አባላት መንግስት የዜጎችን ደህንነት በእኩልነት በግልጽነት በታማኝነት የመጠበቅ ኃላፊነቱ እንዲወጣ ጥሪ አቅርበዋል ጽዮን ግርማ የአገር ውስጥ መገናኛ ብዙሃንን በምንጭነት ጠቅሳ ያሰናዳችውን ካነጋገረቻቸው የሃይማኖት አባቶች አስተያየት ጋር አካታ እንደሚከተለው ታስደምጠናለች። ከጥቅምት 12 2012 ጀምሮ በተከታታይ ቀናት በኦሮሚያ ክልል የተለያዩ ከተሞች በዜጎች ላይ የደረሰው አሰቃቂ ጥቃት፣ ግድያ፣ ሞት፣ ግጭት፣ ንብረት መውደብና አለመረጋጋት እጅግ እንዳሳሰባቸው የገለጹ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዛሬ በአንድ ላይ ተሰባስበው በሰጡት ጋዜጣዊ መግለጫ በተፈጠረው ግጭት ምክንያት ህይወታቸውን ላጡ ወገኖች በጥልቅ ማዘናቸውን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶችም መጽናናትን ተመኝተዋል። ከቅርብ ጊዜ ወዲህ አገራዊውን ውጥረት ተከትሎ ምንም በማያውቁ ንጹሐን ዜጎች ላይ እየደረሰ ያለው የህይወት መጥፋት በየትኛውም እምነት ተቀባይነት እንደሌለው ገልጸው ድርጊቱ ወንጀል በመሆኑ በአንድነት ሊወገዝ ይገባል ብለዋል። በንባብ በተሰማው መግለጫም የግጭት አዝማሚያው ሁሉንም ህዝብ ተጎጂ የሚያደርግ መሆኑን በመገንዘብ ጥንቃቄ ማድረግ እንደሚገባ ተገልጿል። በኢትዮጵያውያን መካከል መጥፎ ጠባሳ እየጣለ ያለው ይህ ያልተለመደ የግጭት አዝማሚያ ከእምነትም ሆነ ከኢትዮጵያዊ የመከባበርና በሰላም አብሮ የመኖር እሴታችን ጋር በእጅጉ የሚቃረን ስለሆነ ሁላችንም የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጆች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ክንነት በማስቀደም በትብብርና በጋራ ልንሰራ ይገባናል። አገሪቱ የገባችበትን ውጥረት ወደ ሃይማኖት በመግፋት ጉዳዩን ከሃይማኖት ጋር ለማያያዝ የሚደረገው አካሄድም ፍጹም ተገቢ አለመሆኑ በመግለጫው ተነስቷል። በሁሉም ሃይማኖቶች የተወገዙ ናቸው። በመሆኑም አሁን አሁን የሚታየው ሀገራዊ ውጥረት ከሃይማኖት ጋር ለማያያዝ እና ሽፋን ለማድረግ የሚደረገው ሙከራ የየሃይማኖቶች መሠረታዊ አስተምሮ ካለመገንዘብ ወይንም ከጭፍን ወገንተኝነት የመነጨ ስሜት መሆኑን ተረድታችሁ ክርስቲያኖችም ሆናችሁ ሙስሊሞች እርስ በእርስ በመደጋገፍ የየሀገራችሁን የአካባቢያችሁን ሰላምና ሰላም በጋራ ነቅታችሁ እንድጠብቁ በፈጣሪ ስም እንጠይቃለን። የሃይማኖት አባቶቹ ደጋግመው የሰጡት ማሳሰቢያ አገሪቱን የሚያስተዳድረው መንግስት ዜጎቹ ከጥቃት የመከላከል ኃላፊነት እንዳለበት ነው። በዚሁ መግለጫ ላይ ለመንግስት ማሳሰቢያ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ የመንግስት ኃላፊነት ህዝቦችን በእኩልነት በግልጽነትና በታማኝነት ማስተዳደር በመሆኑ ይህንን ኃላፊነት መወጣት ተገቢ ነው ብለዋል። ኃላፊዎችን አደራ የምንለው ህጉን ጠብቁ፣ በህግ አስተዳድሩ፣ በስርዓት አስተዳድሩ ህዝባችሁን ኃላፊነት አለባችሁ ኃላፊነት አለባቸውና ይህንን ወደ ኋላ ማለት አይገባችሁም ነው የምንለው። ህዝቡም ደግሞ ትክክለኛውን መንገድ ሲመሩት መመራት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስም የህግ የበላይነት በአስቸኳይ እንዲረጋገጥ ካሳሰቡ በኋላ ሁሉም ባለድርሻ አካል ኃላፊነቱን እንዲወጣ ጠይቀዋል። መንግስት ግጭቶች ከደረሱ በኋላ ሳይሆን ገና ሳይባባሱ ከጅምሩ በፍጥነት ማስቆምና የህግ የበላይነትን የማስከበር ኃላፊነቱን ሊወጣ እንደሚገባ አጥብቀው ያሳሰቡት የኢትዮጵያ ቃለ ህይወት ቤተ ክርስቲያን ፕሬዝዳንት ዶክተር ኢያሱ ኤልያስ የህግ የበላይነት መከበር ችላ ሊባል የሚገባው ጉዳይ እንዳልሆነ ተናግረዋል። ህግ የማስከበር ኃላፊነቱንም መወጣት ያለበት ህዝቡ በሚጠብቀው መጠን እንደሆነ ጠቁመዋል። እውቀት የተንኮል መፍለቂያ ነው እንዴ? እናስብ እናሰንትን፣ እንመለስ፣ እባካችሁ ወንድሞቻችን፣ የፖለቲካም ሰዎች፣ አመራር ላይ ያላችሁ፣ ፖሊሶችም ደህንነቶችም አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደ ፊት እንኳ እንጸጸት ነው ምለው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተወካይ አባ ተሾመ ፍቅሬ በሕብረተሰቡ መካከል ግጭቶችን የሚፈጥሩና የሚያባብሱ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሕብረት ፕሬዚዳንት ፓስተር ጻዲቁ አብዶምን በበኩላቸው በእምነት ተቋማት ላይ ጥቃት የሚያደርሱ አካላትን ድርጊት አውግዘዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያን እና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ፣ የእምነት ነጻነት መከበር እና የህግ ማስከበር ኃላፊነቱን እንዲወጣ እያሳሰበች ትገኛለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን መደብደባ ጉዟቸውንና ንብረታቸው መቃጠሉን በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። ጉዳቱ ከፍተኛ በመሆኑና ከዚህ በኋላ ያለው ሁኔታ አሳሳቢ በመሆኑ መንግስት የህግ የበላይነትን ለማስከበር እንዲሰራ ጠይቀዋል። ይሄ ነገር እልባት ሊያገኝ ይገባል። ከመሰረቱ ክትትል አልተደረገበትም። አሁንም ተዳፍኖ ነው ያለው። እኔ የአሁኑ አይደለም የሚያሳስበን የሚመጣው ቀጣይ፣ በምን ዋስትና ነው ከህይወት ቀን ከቀን ሊቀጥል የሚችለው? ዋስትና ያስፈልገዋል። ዋስትና ደግሞ አንድም ለሰው ልጅ ዋስትና ፈጣሪ ነው፣ ሁሉን የሚያደረግ። ሁለተኛ ደግሞ እንደ መንግስት ሀገር የሚመራ መንግስት ዋስትና ሊሰጥ ይገባል። ይሄ የቤተ ክርስቲያን ነው አምልኮ የሚፈጽመው ሰው በሀገር ደረጃ ላይ ሀገርን የሚያስተዳድረው አካል ዋስትና ኖሮ፣ መንግስት ኃይል አለው። መንግስት መሳሪያ አለው። መንግስት ትጥቅ አለው። መንግስት ሁሉ አለው። ለዜጋ ዜጋው ወጥቶ በሰላም እንዲገባ እንዲያመልክ እንዲሰራ እንዲንቀሳቀስ ዋስትና መስጠት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በበኩላቸውም በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳቶች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ሲሉ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል። ይህንን ያቃጠሉ ሰዎች ምን አይነት ሰዎች ናቸው? ቤተ ክርስቲያን ያቃጠሉት እነማን ናቸው? ምስም መስጊድ ያቃጠሉ ሰዎች እነማን ናቸው ብሎ ህዝቡም ቤተ ክርስቲያኑና ህዝብ ስላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። ራሶዎቹ እንዲጋለጡ ማድረግ ነው የሚያስፈልገው። መንግስትም ደግሞ በበኩሉ ማጣራት፣ መከታተል ይህን ነገር የሚፈጥሙ ሰዎች በሀገር ላይ ሽግር ለመፍጠር በሃይማኖት በሙስሊሙ እና በክርስቲያኑ መካከል ግጭትን የሚፈልጉ ስለሆኑ እንደ ያሉ ሰዎች መከታተል ማጣራት አለበት። ተጣርቶ ተተገኘ ደግሞ ለህግ መቅረብ ና ህጋዊ እርምጃ መውሰድ የመንግስት ፈንታ ነው ነው የምንለው። ግን ማጣራቱን በተመለከተ መንግስት ብቻ ሳይሆን ህዝበ ሰላሙም ሆነ ህዝበ ክርስቲያኑ ተከታትሎ፣ ወይም በደል ያደረሱትን ሰዎች ማውጣት አለበት። መንግስትም ደግሞ መከታተል አለበት። እነሱ ተተ ተቀበዩ ና ተጎሉ ተሰቦ ለህግ ቀርበው በህግ እንዲጠየቁ ማድረግ የመንግስት ፈንታ ነው ማለት ነው። ሁሉም የሃይማኖት አባቶች በዋናነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳት እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ከመንግስት በተጨማሪም ከዚህ ቀደም የደረሱትና እየደረሱ ያሉት አሰቃቂ ሁኔታዎች ተመልሰው እንዳይመጡ ሁሉም አካል በጋራ መስራት አለበት ብለዋል። በሌላ በኩል ግጭቱ በተቀሰቀሰ ወቅት ለስራ ጉዳይ ከሀገር ውጭ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ሲመለሱ በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ ባወጡት መግለጫ ሰሞኑን በተስተዋለው ሁከት ላይ መልእክት አስተላልፈዋል። በዚሁ መልእክታቸውም የደረሱ ጥፋቶችን ዘርዝረው እንኳን ለማየት ለመስማት የሚዘገንን እኩይ ተግባር በወገናችን ላይ ተፈጽመዋል የሚል መግለጫ ማውጣታቸው ይታወሳል። የህግ የበላይነትን ለማረጋገ ረጋገጥ አጥፊዎች በህግ ፊት ቀርበው ተገቢውን እንዲያገኙ ያለማወላወል እንሰራለን ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ካለፈው የፊታ ፊተኞቻችን ያልተገነዘብነው ነገር ቢኖር የተከፈለው መስዋዕትነትን ከፍለን የኢትዮጵያንና የህዝቦቿን ብልጽግና የምናረጋግጥ መሆናችንን እንገልጻለን ማለታቸውም ይታወሳል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ዛሬ በመቶዎች የሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያን ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ትዕይንተ ህዝብ አድርገዋል። ትዕይንተ ህዝብ አድራጊዎቹ የኢትዮጵያ መንግሥት የዜጎችን ሕይወትና ንብረት ደህንነት ለማስጠበቅ አልቻለም ሲሉ ወቅሰዋል። የአሜሪካ ዜግነት ይዘው የኢትዮጵያን ሰላም በማደፍረስ ሥራ ላይ ተሳትፈዋል ያሏቸውን ግለሰቦች የአሜሪካ መንግሥት እንዲያስታግሰም ጠይቀዋል። ምክንያት የሆኑ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ለትዕይንተ ሕዝብ የተገኙት ኢትዮጵያንና ትውልደ ኢትዮጵያውያን በመቶዎች ይገመታሉ። ትዕይንተ ሕዝቡን ካስተባበሩት መካከል አንድ መሆናቸውን የነገሩኝ አቶ መስፍን አሰፋ የበርካታ ኢትዮጵያንን ህይወት የቀጠፈ ግጭትና ስርዓት አልበኝነት የበረከተበት የሀገሪቱ ሁኔታ በህግ የበላይነት እንዲስተካከል ለመጠየቅ እንደመጡ ይናገራሉ። የሰልፉ ትልቁ ዓላማ በኢትዮጵያ ውስጥ ህግ ይከበር ነው። አሁን እንደምናየው ማንኛውም ሰው እየተነሳ ንብረት ይዘርፋል፣ አሰቃቂ ሁኔታ ይገላሉ። አስገዳዩም ሰው መልእክትም አስተላላፊው ፍትህ አያገኝም። ሌሎች ወንድሞቻችን ደግሞ እስር ቤት ተቀምጠው ፍትህ አያገኙም። አሁን በተነሳው በሀገራችን ሁኔታ በጣም የሚያሰቀቅ ግድያ ተካሂደዋል። ይህንን ለማውገዝ ነው። ይሄ በሃይማኖት ተቋማት ላይ የሚደረግ ዜጎች እንደ ልባቸው ወጥተው መግባት የሚችሉበት ሀገር መሆን አለበት። አቶ መስፍን ስሞታቸውን ከመላው ሰልፈኛ ጋር በመሆን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለማሰማት የፈለጉት በሌሎች የዓለም ሀገራት የተከሰቱ ዘርና ሃይማኖትን የለዩ ፍጅቶች ኢትዮጵያ ውስጥም እንዳይከሰቱ የሀገሪቱ መንግስት ጣልቃ እንዲገባ ለመጠየቅ ነው ብለውኛል። ቀጣዩንም ምክንያት አክለዋል። የአሜሪካ ዜግነት ይዘው አገር ቤት ውስጥ ቁጭ ብለው የሚበጠብጡትን እነሱም ተጠያቂ እንደሆኑ አውቀው አንድ ነገር እንዲያደርጉልን ነው። የጠቅላይ ሚኒስትር አብይ አህመድ ምስል የታተመበትን ቲሸርት የለበሰ ጸጌ የተባለ ወጣት በበኩሉ ጠቅላይ ሚኒስትሩ የሚያደርጉትን መልካም ግብር እንደሚደግፍ ገልጾ የሀገሪቱ ወቅታዊ ሁኔታ ግን ሊስተካክል እንደሚገባ አሳስቧል። እንደ አንድ ኢትዮጵያዊ ማንም ሰው እንዲሞት አንፈልግም። ማንም ሰው ነፍሱ እንዲጠፋ አንፈልግም። ሀገራችንን እንወዳለን። ከማያችን ጋር ጎን ሆነን እናግዘዋለን፣ እንደግፈዋለን። ነገር ግን ገዳዮችን፣ አጥፊዎችን አንድ መሆናችን የማይፈልግ ማንኛውም ኃይል ቢኖር እንታገላለን። ድምፃችንን ለሚሞቱ ወንድሞቻችን እናሰማለን። እዚህም ስራችንን ጥራ የተገኘነው ዋነኛው ምክንያት ለወገኖቻችን ድምጽ ለመሆን ነው። አብይ አህመድን እንደግፈዋለን። ተቃዋሚዎችን ደግሞ ማይፈልጉትን፣ ሰላምን ማይፈልጉትን፣ አንድነትም ማይፈልጉትን ደግሞ እንቃወማለን። አመሰግናለሁ። ኤልሳቤጥ አልታየ የተባሉ የሰልፉ ሌላ ተሳታፊ በአንጻሩ ግን በሀገሪቱ ውስጥ አለ ያሉትን ህገወጥነት ወጥነት ለማስቆም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተገቢውን እርምጃ ለመውሰዳቸውን ጠቅሰው ወቅሰዋል። መንግሥት ምንድን ነው ጥቅሙ ዶክተር አብይን ለመቃወም ሳይሆን በእውነት ደግፈንም ከዚህ በፊት ወጥተናል። የዲሲ ግብረ ኃይል አክሽን የማይወሰድ ከሆነ ፖሊስ ህዝቡን አብሮ የሚገል ከሆነ ንግግሩ ጥቅሙ ምንድን ነው? ዶክተር አብይን እባክህን እንደ ንግግርህ አክሽንም ስራ ላይ ይዋል። ህዝቡን ፕሮቴክት ይደረግ። የሰልፉ አስተባባሪዎች ጥያቄያቸውና ስሜታቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች እንደሚያስረክቡ ነግረውኛል። ባሳለፍነው ሳምንት ላይ ባገረሸውና በተለይ በኦሮሚያ ክልል በበረታው ግጭት ከስልሳ በላይ ሰዎች ህይወታቸውን ማጣታቸውን የኢትዮጵያ መንግሥት ባለሥልጣናት በሀገር አቀፍ የዜና ተቋማት ላይ መናገራቸው ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ መሰናዷችን ነው። ዝግጅታችን ይቀጥላል። በወቅታዊው በሀገራችን ወቅታዊ ሁኔታ ላይ እንግዲህ እዚህ ሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት አለ ያለውን አቋም በተመለከተ የቤተ ክርስቲያኑ ተወካይ ከሰልሞን አባተ ጋር ቀጣዩን ቆይታ አድርገዋል። ጤና ይስጥልኝ ፓስተር ግዛው እንደምናመሸው እግዚአብሔር ይመስገን አቶ ሰለሞን እንደምንሰነበት እግዚአብሔር ይመስገን ደህና ነኝ ፓስተር እስቲ ከማንነቶ ልጀምርና ያስተዋውቁልኝ ከአድማጮች ጋር ማንነቶን ኃላፊነቱ ምን እንደሆነ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ። ባለፈው ጁላይ አርባ አምስተኛ አመታችንን ማህበሩ ወይም ህብረቱ የተመሰረተበትን አመት አክብረናል። እኔ ደግሞ የዚህ ህብረት ዋና ዲሬክተር ነኝ። ፓስተር ግዛው በኢትዮጵያ ጉዳይ ላይ ነቅታችሁ የምትሰሩ እንደሆናችሁ አውቃለሁኝ። ምንም እንኳን በሰሜን አሜሪካ ያላችሁ ብትሆኑም መቼም በእናንተው በምታስተምሩት ሰውም በሚያምነው ቅዱስ መጽሐፍ እንደተጠቀሰው መንጋውን የሚጠብቅ አይተኛም ነውና፣ ምንድን ነው እናንተ የምታስቡት አሁን ባለው የኢትዮጵያ ሁኔታ? በመጀመሪያ ደረጃ ሰሜን አሜሪካ ካለው ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ቦርድ ለመላው የኢትዮጵያ ህዝብ ሰላምታይ ላቀርብ እና ላስቀድም እወዳለሁ። እኛ ኢትዮጵያውያን እና ኢትዮጵያውያት የትም ብንኖር ሀገራችንንና ሕዝባችንን እንወዳለን። እጅግ በጣም የታወቀ ነገር ነው። ለሕዝባችንና ለሀገራችን የሚሆነው መልካም ነገር ሁሉ እንደ ዜጋ፣ እንደ ወገን ያስደስተናል። አብረን ከሕዝባችን ጋራ እንደሰታለን። የሚደርሰው ክፉ ነገር ደግሞ በስሜት ከወገኖቻችን ከሕዝባችን ጋራ ስለምንጋራ ያሳዝነናል፣ ደግሞም ያስለቅሰናል። ባለፉት ጥቂት ዓመታት በዚህ መንግስት በመጣው ለውጥና ሰላም በተገኘው እጅግ በጣም ብዙ መልካም በሆነ እድል እጅግ በጣም ከተደሰቱት ሰዎች መካከል እኛ ነን። ይህም ደግሞ የሆነው የብዙ አባቶችና እናቶች የዘመናት የጸሎት መልስ ስለሆነ እግዚአብሔርን ከልባችን እናመሰግናለን። በዚህ አጋጣሚ ይህንን ለውጥ የመሩትንም የመንግስት አካላትን ከልባችን እናመሰግናለን። እግዚአብሔር አብዝቶ ይባርካቸው እንላለን። አሁን ባለፉት በዚህ ጥቂት ቀናት ውስጥ ለተፈጠረው ግጭት ስለ ሞቱት ወገኖቻችንና ስለ ደረሰው የንብረት ውድመት እጅግ በጣም ከልባችን አዝነናል። ይህ ታላቅ ሐዘን የደረሰባቸው ወገኖቻችንን ደግሞ እግዚአብሔር መጽናናትን እንዲሰጣቸው እንመኛለን ደግሞ እንጸልያለን። ይህንን ክፉ ድርጊት የፈጸሙት ወገኖቻችን ደግሞ ከዚህ ጥፋት መንገድ እንዲመለሱ አጥብቀን እንመክራለን። መንግስትም በአጥፊዎች ላይ ሕጋዊ እርምጃ ቢወስድ መልካም ነው ብለን እናምናለን። በተረፈ ግን እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ለመሪዎችን ጥበብንና እውቀትን ማስተዋልን፣ ጥበቃውንም ያብዛ እላለው። አመሰግናለሁ። አመሰግናለሁኝ። ፓስተር ግዛው ደርሰህ፣ ምንድን ነው ለመሆኑ ብላችሁ ታስባላችሁ? የዚህ ሁሉ ችግር ቅድም እንደ ገለጹልኝ ተስፋ የሚሰጥ ጊዜ ብልጭ ብሎ ነበረ። በሀገሪቱ ውስጥ ሰላም እና መግባባት የሚወርድ መስሎ ነበረ ባለፉት አንድ ሁለት ዓመታት ውስጥ እና ብድግ ብሎ ነገር የሚደፈርስበት ምክንያት ምንድን ነው ብለው ያስባሉ? እኛ ግን የምናስበውም የምንናገረውም የምናምነውን መጽሐፉ እንደሚለው ነው፣ መጽሐፍ ቅዱሳችን እንደሚለው ነው። በዚህ ምድር ላይ ሁለት ኃይላት አሉ። የእግዚአብሔር ኃይል እና የክፉ ኃይል አለ። ይህንን ለውጥ ያመጣ እነዚህን አሁን በስልጣን ላይ ያሉትን ወገኖቻችንን ያመጣው እግዚአብሔር ነው ብለን ከልባችን አጥብቀን እናምናለን። ክፉና እግዚአብሔርና ሴጣን ደግሞ ሁልጊዜ እግዚአብሔር አሸናፊ ነው። ስለዚህ እነዚህ ወገኖቻችን በሚናገሩት ነገር መሪዎች አሁን በስልጣን ላይ ያሉት ማለት ነው፣ የፍቅር የመደመር ምሕረትን ማድረግ በመልካም ነገር የተሞሉ ስለሆኑ ይሄ አሁን የሚሰማውና የሚታየው ነገር ዘለቄታ ያለው አይመስለኝም። እኔ ይህ ነገር ቶሎ የሚስተካከልና የተጀመረው ይህ መልካም የሰላም መንገድና የእድገት ጎዳና ይቀጥላል ብዬ ከልብ አምናለሁ። ፓስተር ግዛው ለመሆኑ እናንተ ትሳተፋላችሁ? በዚህ መፍትሄ በማፈላለግ እንቅስቃሴ ውስጥ በእነዚህ ቀናት መንግስትም፣ የእምነት ተቋማትም፣ ሲቪል ማህበራትም፣ የሀገር ሽማግሌዎችም እየተሰበሰቡ በከፍተኛ ደረጃም በየአካባቢውም ጥረት እያደረጉ ናቸው፣ አንዳች ዘላቂ መፍትሄ ለማግኘት የእናንተ ድርሻ ምንድን ነው? እኛ እንግዲህ የፖለቲካ ድርጅት ስላይደለን፣ መንፈሳዊ ተቋም ስለሆን የእኛ ድርሻ የእኛ መመሪያ የእግዚአብሔር ቃል ነው። እሱም ደግሞ ለዘመናት የሚኖር ዘመናት ሲያልፉ ትውልድ ሲተካ እሱ ቀጥሎ የሚኖር ስለሆነ አስቀድሜም እንደተናገርኩት ይህንን ለውጥ ያመጣው እግዚአብሔር ስለሆነ ቀጥለን በመጸለይ በጸሎታችን ይህንን ለውጥ ከሚመሩ ወገኖቻችን ጎን እንደምንቆም አበክሬ ልናገር እወዳለሁ። ከዛ ውጭ ግን አቅማችን በሚፈቅደው መንገድ ሁሉ መልካም በሆነ ቃሉ በሚደግፈን መንገድ ሁሉ ህዝባችንን እና ወገኖቻችንን ሀገራችንን ደግሞ እንደግፋለን። መቼም ይህን ጥያቄ ያነሳሁት ለእናንተ በምድር ላይ ስልጣን ተሰጥቷችኋል፣ እዚህ ስላለው ሁኔታ በቅርብ እንድትከታተሉ፣ ሰውን እንድትመሩ፣ የሰውን አስተሳሰብ እንድትገሩ በሚል ነው እና አሁንም ያነሳሁት እንቅስቃሴ ኢትዮጵያም ውስጥ እየተደረገ ያለው በእምነት አባቶች ተሳትፎ ጭምር ነው፣ በእነሱ መሪነትም ጭምር ነው። ለምሳሌ የኢትዮጵያ የሰላምና የእርቅ ኮሚሽንን የሚመሩት ካርዲናል ብርሃን ብርሃነ ኢየሱስ ናቸው እና ከጸሎቱ ጎን ከምክሩ ጎን በውስጥ ገብቶ የነቃ ተሳትፎ ማድረግ የእናንተ ድምፅ የእናንተ ቃል ኃይል አለው እና በዚህ በኩል ምናልባት ያላችሁ ድርሻ ወይም ደግሞ ድርሻ ካላቸው እየሰሩ ካሉ ሰዎች ጋር በቅርብ የምትሰሩት ስራ እንዳለ በማለት ነው። በእርግጥ እናንተ ሰሜን አሜሪካ ነው ያላችሁት። ለዚህ ነው ያነሳው ጥያቄ ነው። አዎ። እንግዲህ እዚህ ብንኖርም ኢትዮጵያ ውስጥ ካለው ከወንጌላውን አብያተ ክርስቲያናት ጋራ በቅርብ እንገናኛለን። አብረንም ደግሞ ብዙ የምንሰራቸው ስራዎች አሉ። የተለያዩ ችግሮች ሲደርሱ፣ ድርቅ ሲሆን ሰዎች በረሀብ ሲጎዱ፣ አሁን ተመሳሳይ ባለፈው ጊዜ በነበረው በግጭት ምክንያት ሰዎች ሲሞቱና ንብረት ሲወድም፣ በገንዘብ በምክር በተለያዩ መንገዶች በአብያተ ክርስቲያናት በኩል ደርሰን የምንችለውን ረድተናል እና ኢትዮጵያ ውስጥ ያለው የወንጌላውያን አብያተ ክርስቲያናት ህብረት የሚያደርገውን ሁሉ ከዚህ ሆነን እንደግፋለን። ሀሳባችንንም ደግሞ እንዲያስተላልፉ እናደርጋለን። እስቲ ቅድም ከተቋቋሟቸው አንዳንድ ሀሳቦች በተጨማሪ ሰው እያንዳንዱ ዜጋ፣ ወጣቶች፣ ሽማግሌዎች ምን ማድረግ አለባቸው ብለው ይመክራሉ? አሁን ያለውን ሁኔታ ለማስታገስ ለማርገብ፣ ዘላቂ መፍትሄ ለማግኘት ለሀገሪቱ እንግዲህ በተቀዳሚነት አጥፊዎችን በህጋዊ መንገድ እርምጃ ለመውሰድ ስልጣን ያለው ማንዴቱም ያለው መንግስት ነው። ከመንግስት ጀርባ በመሆን በምንችለው ቃሉ በሚፈቅደው መሰረት እንደግፋለን እንጂ ቀጥታ ሄደን የምንወስደው እርምጃ አይኖር መንገዱ አይኖረንም ማለት ነው። ከዛ ውጭ ግን ከዛ ውጭ ግን አስቀድሜ እንዳልኩት ኢትዮጵያ ውስጥ ካለው ከወንጌላን አብያተ ክርስቲያናት ህብረት ጋራ በመሆን እነሱ የሚያደርጉትን ነገር ሁሉ እኛም ደግሞ ከዚህ ሆነን እነሱን በመደገፍ በምንችለው ነገር ሁሉ ከእነሱ ጋር እንቆማለን ማለት ነው። ለህዝባችን ፓስተር ግዛው ደርሰህ በሰሜን አሜሪካ የኢትዮጵያ ለወንጌላውያን አብያተ ክርስቲያናት ህብረት ዋና ዳይሬክተር፣ ለምክሮ፣ ለሃሳቦ፣ ለሰጡን ጊዜ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም በጣም አድርጌ አመሰግናለሁ። ደግሜ ላለው እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። ለመሪዎችን ማስተዋልን ጥበብንና ጥበቃውን ያብዛላቸው። ላለሁ አመሰግናለሁ። አሜን። ደህና አምሹልኝ። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በዝግጅቶቻችን ላይ አስተያየት ቢኖራችሁ ጋቢና ቪኦኤ አት ቪኦኤ ኒውስ ዳትካም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስተግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በመጠቀም በስልክ ልታገኙ ትችላላችሁ። አብረናችሁ የነበር ነው በማስተናገዱ ሀብታሙ ስዩም በቴክኒክ ምህንድስና ነው ደግሞ ኤልያስ አስማረ ነበረ። ደህና ደሩ። የሰላም ምሽት ይሁንላችሁ። คุณรา